የአድማጮች ማህደር ጤና ይስጥልኝ ውድ የዘጌታችን ተከታታዮች፣ ይህ የጎርጎርስያኑ 2025 ዓ ም ከመጠናቀቁ በፊት የመጨረሻው የአድማጮች ማህደር ዝግጅት ክፍለ ጊዜያችን ነው። በዚህም ሳምንት ከእናንተ አድማጮቻችን በርካታ አስተያየቶች ደርሰውናል። በሰዓት ጥበት ወደ ዛሬ የተከፉትን ጨምረን ጊዜውን አብቃክተን ለማስተናገድ በሰዓታችን ተገኝተናል። መልካም ቆይታ። የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ በዚህ ሳምንትም በርካታ መልእክቶች ልከውልናል። አንዱን ለዛሬ መርጠንላችኋል። በጥላቻ መንፈስ የትም አይደረስ ይላሉ ጥላቻ ጥላቻን፣ ዘረኝነት ዘረኝነትን ይወልድ ካልሆነ በስተቀር ሰላም፣ ፍቅርና አንድነትን በፍጹም አያመጣም፣ ሀገርንም አያጸናም። ይህ በቅድሚያ ሊታሰብበት የሚገባ ጉዳይ ነው። ጥራስ ነጠቅ የሆኑ የጉጥ ፖለቲከኞች ወሬ በሬ ወለደ አይነት እየዘላበዱ ሀገራችንን ለሁከት ህዝቡን ለአስከፊ ማህበራዊ ቀውስ ዳርገውታል። በሀገራችን የሚታየውን ገጭ ገው ለማርገብ በቅድሚያ የገጭ ቀው መንስኤዎችን አምኖ መቀበል ግድ ይላል። ይህ ሳይሆን መፍትሄ ማፈላለጉ ተገቢ ሊሆን አይችልም። በቅድሚያ ነገሮችን ሙሉ በሙሉ እንኳን ባይሆን በከፊልም ቢሆን አምኖ መቀበል ግድ ይላል። አሁን ላይ ፍቅር አንድነትና መተሳሰብ ጠፍቶ በየቦታው ጥላቻና ዘረኝነት ዙፋኑን ዘርግቷል። ጥላቻና ዘረኝነት ካለ ልማት፣ ሰላምና ዲሞክራሲ ወዘተ የሚባሉ ዝባዝንኬዎች ፈጽሞ ቦታ አይኖራቸውም። በሀገራችን ተማርኩ በሚለው እና ባልተማረው በድሃውና በሀብታሙ መካከል ያለው ስር የሰደደ ልዩነት እየሰፋና እየከፋ መጥቶ ጣሪያ ነክተዋል ሲሉ መቶ አለቃ ይቀጥላሉ። ይህ ደግሞ ተቻችሎ ለመኖር ከጠንቅም በላይ የተሻገረ በሽታ ነው። በመንግስትና በህብረተሰቡ መካከልም ጤናማ ግንኙነት እንዳይኖር ጠንቅ ነው። እዚህም እዚያም የሚታዩ ምክንያት አልባ ግድያዎች፣ እገታዎችና ስርዓት አልበኝነቶች ተበደልኩ የሚለውን የህብረተሰብ ክፍል ለአመፅ እንዲነሳሳ አድርጎታል። መንግስት እዚህም እዚያም እንደ ነገሩ የወጠናቸው የመሰረተ ልማት አውታሮች መኖሩ ግሩም ድንቅ በርታ የሚያሰኝ ነው። ከዚህ ሁሉ በፊት ግን ቅድሚያ የሚሰጣቸው ነገሮች እንዳሉ መዘንጋት የለበትም። መንግስት ከሁሉም በላይ ቅድሚያ ሰጥቶ መንቀሳቀስ ያለበት ለሰላም መሆኑን ለአፍታም ሊዘነጋው አይገባም። ሰላም የሁሉም መሰረት ነውና ከሰላሙ ጋር ተያይዞ መታሰብ ያለበት እያሻቀበ የመጣውና የአብዛኛውን ሕዝብ ቅስም የሰበረው የዋጋ ንረትና የኑሮ ውድነትን ማረጋጋት ነው። የሚታየው የዋጋ ንረትና የኑሮ ውድነት በዚህ የሚቀጥል ከሆነ መጪው ጊዜ ለሀገራችን ብሩህ ሳይሆን የጨፈገግና መራራ ነው የሚሆነው። ውቤ ታሪኩ ይቀጥላሉ። ይህን ጉዳይ እኔ ከምናገረው በላይ የምጣኔ ሀብት ባለሙያዎች፣ በዚህ ዙሪያ ጥናት ያደረጉ ሰዎች ቢናገሩት ለዛና ጣዕም ሊኖረው ይችላል። የኔ ግን ሊሆን የሚችለው ሾላ በድፍን የነገሩን አስከፊነት ብቻ ሊሆን ይችላል። አንዳንድ ጊዜ ከዳር ቆሞ መተቸቱ ለችግሩ መፍትሄ ሊሆንም አይችልም፣ ውጭ ሆኖ መመልከቱም እንዲሁ። ወደ ውስጥ ለመግባት ደግሞ የመግቢያው በሮች ሁሉ ተቸንክረዋል ይባላል። መግቢያ የሌለው ነገር ካልተሰበረው ውስጡ ማየት አይቻልም። ለዚህ ለተነሳው ጉዳይ አንበሳውን ድርሻ መወጣት ያለበት ደግሞ መንግስት ነው። መንግስት በሩን ዘግቶ ከተቀመጠ በሩ ልስበረው የሚለው ይበዛል፣ እዚያ ውስጥ የተደበቀ ነገር አለ ብሎ ስለሚያስብ። መንግስት ለዜጎች ምህዳሩን ግልጽና ክፍት ማድረግ አለበት። ለዚህ ጥሩ ምሳሌ የሚሆንን የማህተመ ጋንዲ አባባል ነው። ጋንዲ ህይወቴ የተከፈተ መጽሐፍ ነው እንዳሉት ግልጽ መሆን ያስፈልጋል። በልማቱ፣ በማህበራዊው፣ በኢኮኖሚው መስክ ህዝብ ያለመሸማቀቅ በነጻነት ከቅድ እስከ አፈጻጸም መሳተፍ አለበት። ለመንግስት ጠቆም የማደርገው በዚች ምድር ላይ ሰላም ሊሰፍን የሚችለው በመንግስት ከላይ እስከታች የተዘረጉ የአስተዳደር መዋቅሮች ከፖለቲካ ከሸፍጥና ሌሎች መሰል ችግሮች ነፃ ሲሆኑ ብቻ ነው። እነዚህ ሸፍጦች ካሉ አሁን የምናያቸው አለመግባባቶች ከኛ ተሻግረው ወደ የሚቀጥለው ትውልድ መሻገራቸውና መፍሰሳቸው አይቀሬ ነው። ሳይቃጠል በቅጠል ቸሬግ ጠመን ብሏል። የሐረሩ ደንበኛችን መቶ አለቃ ወቤት አሪኩ ሰላም ሰላም፣ ውድ ጋዜጠኞች፣ የዓለም ጆሮዎችን አንቂዎች ሲሉ የጀመሩት ጸሐፊ ስማቸውን አልገለጹም። አብዛኛው የጎጃም ወረዳዎች ለመንግስት ሰራተኞች ስራ ካልጀመራችሁ ደሞዝ የለም በማለት ሰው በቁሙ እየተሰቃየ መሆኑ ሐቅ ነው። ግን የተመለከተንም ይሁን የተረዳን ሰው አተናል። ሕጋዊ ያለመሆኑን ራሱ መንግስት ያውቃል። ግን ደሃን ሁሉም ያሰቃያል። ፍትሕ ለተቸገሩ ሁሉ ይላል አስተየታቸው። እንዴት ናችሁ? ሲሉ አጭር መልእክት የላኩልን ደግሞ መምህር ሀብታሙ ታምሬ ናቸው። ከአሶሳ የዘውትር አድማጫችሁ ነኝ ይላሉ። ከ1997 ጀምሮ እየተከታተልኳችሁ እገኛለሁ፣ ዕድሜና ጤና ይስጥልኝ ብለዋል። መምህር ሀብታሙ በደንበኝነቱ ይቀጥሉ፣ እኛም እናመሰግናለን። አሜን የተባሉ የዝግጅታችን ተከታታይ አንድ ጥያቄ አላቸው። በ2008 የአንድ ድፍድፍ በርሜል የነዳጅ ዋጋ 177 የአሜሪካን ዶላር ነበር። በወቅቱ በኢትዮጵያ ነዳጅ በሊትር 8 ብር ነበር። በ2025 የአንድ በርሜል ድፍድፍ የነዳጅ ዋጋ 58 የአሜሪካን ዶላር ነው። በኢትዮጵያ አንድ ሊትር ነዳጅ 129 ብር ገብቷል። በዓለም አቀፉ ገበያ የነዳጅ ዋጋ እየወረደ ነው የመጣው፣ በኢትዮጵያ ደግሞ እየጨመረ ነው። ነዳጅ ከ16 ብር ወደ 129 ብር የገባው ዋጋው በሌሎች ሀገራት እየቀነሰ ባለበት ሁኔታ ነው የሚለው ይህ ነገር ምን ያህል እውነት ነው ሲሉ አሜን ይጠይቃሉ። ውድ አሜን ጥያቄውን በጀርመን የምጣኔ ሀብት ባለሙያ ለሆኑት ዶክተር ጸጋይ ደግነህ አቅርበን ተከታዩን ማብራሪያ ሰጥተውናል። እንግዲህ ዋናው ነገር ምንድን ነው ማየት ያለብን? በቁጥሮች ምክንያታዊ ሁነን የምናቀር ከሆነ ቁጥሮቹን ማየት መቻል አለብን እና አሁን ያው እንግዲህ እኔም ገብቼ ሳይ በሁለት ሺህ ስምንት አንዳንዴ የሆነ እንደ ልብ ትርታ ወደ ላይ ወጥቶ የሚወርዳል እና ስታቲስቲኩን በምናይበት ሰዓት በዛን ጊዜ መቶ ሰባ ሰባት የሆነ ቦታ ላይ ወጥቶ ወርዷል። ይሄ ድፍድፍ ነው እና ወርዶ በዛን ጊዜ የነበረው በአማካይ ግን እንግዲህ ከመቶ አርባ ምናምን አካባቢ ነው የነበረው እና ያ ደግሞ ምክንያት አለው። ራሱን የቻለ የኢኮኖሚ ክራይሲስ የነበረበት ነው። በዛ ሰዓት የነደጅ አምራች ሀገሮች ብዙ ላለማምረት ን ኮንትሮል ለማድረግ ያወጡበት ይሄ ፒክ ኦይል የሚባል የነበረበት ጊዜ ነው። በሁለተኛ ደረጃ ደግሞ አሁን ወዳለንበት በምንመጣበት ሰዓት አሁንም የተነገረው እንትን ትክክል አይደለም። እሱም አንድ ጊዜ ወደታች ፒክ ወደታች ወርዶ እንደገና የወጣበት ስለሆነ እና አሁን ያለው በአማካይ ነኝ እንጃ እንግዲህ ባለሳሳት ወደ ሰባ ምናምን ሊሆን ይችላል። እሱን ነው ማየት ያለብን። ከዛ አስከትለን አሁን ወደ ጀርመን ወደ ኢትዮጵያ በምንሄድበት ሰዓት ለምሳሌ ያህል የተለያዩ ሁኔታዎች አሉ። አሁን ለምሳሌ ያህል ይሄ የኤሌክትሪክ መኪናዎች መበራከት የኃይል ፍላጎት አሁን ይሄ ነዳጅ እጥረት በየቦታው ዋጋ ጀርመንም ይሁን ኢትዮጵያ ላይም እንዳደገ ነው የምናየው። ሌላው ደግሞ ይሄ የድፍድፍ ነዳጅ ነው የምናወረው። ያ ማለት ሰላሳ እስከ አርባ ፐርሰንት የሚሆነውን ነው የሚወስደው እንጂ እዛ ላይ የማጣሪያ አለ፣ የትራንስፖርት አለ፣ የግብር አለ እንደገና የገንዘብ ትራንሳክሽን ቀይሮች የሚደረግበታልና እነዚህም በሙሉ አጠቃሎ ነው እዛ ውስጥ የሚያስገቡ እና የኢትዮጵያን ደግሞ በምናይበት ሰዓት መቼም ከኛ የበለጠ ጠያቂያችን ኢትዮጵያ ያሉት የሚያውቁት ነው ብዬ ገምታለሁ። ኢትዮጵያ ባለፉት ሁለት ዓመት ጊዜ ውስጥ የብር ዋጋ ምን ያህል ወደ ላይ እንደወጣና እንደጋሸበ የምናውቀው ነው። እና ይህ አንዱም ፋክተር ነው ኢትዮጵያ የራሷ ማጣሪያ ያላትም የነዳጅ ማጣሪያ የወደብ ግብር የነዳጅ ማጣሪያ እንደገና ትራንስፖርት መንገዱን ነዳጁን ይዞ የሚሄደው እንደጨመረ ነው የሚሰማው የሀይል ቀረጡም በዛው መጠል የጨመረ ነው ዋጋው ሌላም ሀገር የጨመረ ነው ኢትዮጵያ ደግሞ ካለው ኢንፍሌሽን የብር መውረድ አኳያ ደግሞ በከፍተኛ ሁኔታ ያጋሸብ ነው ማለት ነው እሺ ዶክተር ጸጋዬ ደግነህ ለሰጡን ማብራሪያ በአድማጫችን አሜን ስም አመሰግናለሁ እሺ እኔም አመሰግናለሁ። የዘውትር አድማጫችሁ ነኝ። መረጃችሁ ሁሌም ይመቸኛል። በተለይ ነጋሽ የሚያቀርባቸው ማህደረ ዜናን እከታተላለሁ፣ እወዳቸዋለሁ። ያሉን ደግሞ መሐመድ ሀሰን ናቸው ከደቡብ ሁሉ። እኛም እናመሰግናለን። የደሴው ደንበኛችን ጥቁር አሚን ጥያቄ ይላሉ። በታሸጉ ምግቦችና ገላጭ ጽሁፋቸውን የሚመለከት ሲሆን እኛ ሀገር ለተጠቃሚው እየቀረቡ ያሉት የታሸጉ ምግቦች ከጥቅማቸው ጉዳታቸው ከፍ ብሎ የሚታይ ነው ይላሉ። ይህንንም ጥቁር አሚን ያስረዳሉ። በተለይ በኛ ማህበረሰብ ውስጥ ለህፃናት ተብለው የሚቀርቡት እንደ ጁስ፣ ከረሜላ፣ ብስኩት የመሳሰሉት ብዙሃኑ ገዝቶ ለልጆችም ሆነ ለራስ ቶሎ መጠቀምን እንጂ የአገልግሎት ጊዜያቸው እስከ መቼ ነው የሚለውን መመልከት ስላልተለመደ በዚህ ዙሪያ ብዙሃኑ ለከፋ የጤና ችግር ተዳርጎ ይገኛል። በተለይ እነዚህን ምግቦች በማቀዝቀዣ ውስጥ ለማቆየት የሀገራችን ኢኮኖሚ አይፈቅድም። በተለይ የእሽግ ውሃ ከፋብሪካው ተጓጉዞ በየክልሉና ወረዳ ከተሞች በየመሸጫ ሱቆች በር ላይ ለተከታታይ ቀናት በፀሐይ እየተደበደበ እያየን እንኳን እሽግ ውሃን የምንጠቀም ብዙዎች ነንና ይህንን የሚቆጣጠረው አካል እስማን ነው ወይስ ቁጥጥር ስለሌለ እየተጠቀሙ ማለቅ ነው? አመሰግናለሁ። ይላሉ። ጥቁር አሚን ጥቁር አሚን፣ እርስም ስጋትን እንደገለጹት ባለሙያዎች ለሙቀት የተጋለጠ ፕላስቲክ መያዣ ውስጥ ያለ ውሃ መጠጣትን አይመክሩም። ለምሳሌ ከፍተኛ ሙቀት ባለበት መኪና ውስጥ በፕላስቲክ መያዣ እየተቀመጠ ውሃን ወይም ፀሐይ ላይ ለረዥም ጊዜ የተቀመጠ ውሃ ጥሩ አይደለም ይላሉ። ለዚህም ምክንያቱ ሙቀት የፕላስቲኩ መያዣ የተሰራባቸውን ነገሮች ሊቀይርና ጎጂ ኬሚካሎች ወደ ውሃ ውስጥ ዘልቀው በመግባት ጤናን አደጋ ላይ ሊጥሉና ደስ የማይል ጣም ሊያስከትሉ ይችላሉ በሚል ነው። ስለሆነም ከጠርሙስ ወይም ከማይዝግ ብረት የተሰሩ መያዣዎችን መጠቀም አስተማማኝ እንደሆነ ይመክራሉ። ጥቁር አሚን ሌላም ጤናን በሚመለከት የላኩልን ጥያቄ ደርሶናል። የጤናና አካባቢ ዝግጅታችን በሚቀጥሉት ሳምንታት ምላሽ የሚሰጥበት ይሆናል። ሌሎች አድማጮቻችንም ባለሙያ አናግረን ምላሽ እንድንሰጥበት የምትፈልጉት ጥያቄ ካላችሁ ላኩልን። ባለፈው ሳምንት ቅዳሜ ታኅሳስ 11 ቀን በኦሮሚያ ክልል ምስራቅ ቆለጋ ዞን በተለያዩ ወረዳዎች ሲንቀሳቀሱ ነበሩ የተባሉ ከሁለት መቶ በላይ ታጣቂዎች ወደ ሰላም መመለሳቸውን መንግስት አስታውቋል። እንዲሁም በጉጂ ዞን ታጣቂዎች በገፍ ትጥቅ አስረክበው ወደ ሰላም መመለሳቸው ተነግሮ ነበር። በዚህ ላይ አስተያየት የሰጡት ታደለ አየለው ደስ ይላል፣ በሁሉም አካባቢ ታጥቀው የሚንቀሳቀሱ ሁሉ ለሕዝብ ሰላም ሲባል ትጥቅ ማውረድ አለባቸው ይላሉ። ተመሳሳይ ሀሳብ የሚሰነዝሩት ሀብታሙ የተባሉ አስተያየት ሰጪ የኢትዮጵያ ችግር በትጥቅ ትግል በመሳሪያ አይፈታም፣ ስለዚህ ታጣቂዎች ለሕዝባቸው ሲሉ መሳሪያ አስቀምጠው ወደ ሰላማዊ ድርድር ቢገቡ ይመረጣል ይላሉ። ፋንታውን ሰበታ ውሃ በከፊል በመጥፋቱ ተቸግረናል ይላሉ። የሚመለከተው አካል ችግሩን ሰምቶ ምላሽ እንዲሰጡ ይኸው መልእክቶን አየር ላይ ያውለናል። አድማጮች፣ ለዛሬ ተራ የደረሳቸው አስተያየቶቻችሁ የእስካሁኑ ነበር። ጻፉልን፣ ወይም አስተያየታችሁን በድምፅ ቀርጻችሁ ላኩልን። በፈረንጆቹ አዲስ ዓመት እስከምንገናኝ መልካም ጊዜ። ልደት አበበ ነኝ። ጤና ይስጥልኝ።